የሰሜን ዮክሸር የፖሊስ አዛዥ መርዶውን ለብሪታንያ ሕዝብ እንዲህ በማለት ነበር የገለጹት ጆ ኮክስ የባትሌና ስፓንክራ እንደ ራሴ ማርኬት ተብሎ በሚጠራው መንገድ ላይ በብሪስትል አደጋ የደረሰባት አሁን ስገልጽላችሁ በጣም ነው የማዝ ነው በደረሰባት አደጋ ህይወቷ አልፏል በማለት ነበር ለብሪታንያ ህዝብ የገለጹት በትላንት ነው ዕለት ሕይወታቸው ያለፈው ወይዘሮ ጆ ኮክስ የብሪታንያ የሰራተኛው ማለትም የሌበር ፓርቲ እንደራሴ በመሆን የተመረጡት የዛሬ ዓመት ነበር ከዚያ በፊት ግን ለረጅም ዓመታት ያገለግሉት በግብረ ሰናይ ድርጅት ውስጥ የተለያዩ የዓለም አቀፍ ስደተኞችና የተቸገሩ ድሃዎችን በማገልገል ነበር ወይዘሮ ጆ ኮክስ ባለትዳርና የሁለት ህፃናት ልጆች እናት ነበሩ ጆ ኮክስ የተገደሉት እንደራሴነት በተመረጡበት ከሎንዶን ከተማ 190 ኪሎ ሜትር ርቃቅ በምትገኘው ብሪስትል በተሰኘችው ከተማ ነው። ወይዘሮ ጆ ኮክስ የአውሮፓ ህብረትን የሚደግፉና ብሪታንያ ከህብረቱ እንዳትወጣ የሚደግፉ ነበሩ። ብሪታንያ ከአውሮፓ ህብረት ትውጣ ትውጣ የሚለው የፖለቲካ ዘመቻ እየተፋፋመ የብሪታንያ ህዝብ ውሳኔውን የሚወሰንበት ቀን እየተቃረበ መምጣቱ ምናልባት ብሪታንያ መውጣት አለባት ብሎ የሚያምን አከራሪ ሰለባናቸው የሚል ጥርጣሬ በሰፊው በህብረተሰቡ ዘንድ ማሳደሩ አልቀረም ነበር። ይሁንና ትናንት ማምሻውን ፖሊስ ባወጣው መግለጫ የወይዘሮ ጆኮክስ ገዳይ የአይምሮ ሁከት በሽታ ያለበት እንጂ ከምርጫው ጋር የተያያዘ እንዳልሆነ አስታውቋል። በትላንትናው እለት የእንደራሲዋ መሞት እንደተሰማ ከአውሮፓ ህብረት ብሪታንያ ትውጣ ወይም አትውጣ በማለት የተፋፋመው ዘመቻ ለእንደራሲዋ ክብር ሲባል ተሰርዞ ውሏል። በዛሬው ዕለትም በብሪታንያ ፓርላማ ህንፃ ላይ የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ተደርጓል። የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን በበኩላቸው በእንደራሴዋ መሞት የተሰማቸውን ሐዘን ለብሪታንያ ህዝብ እንዲህ በማለት ነበር የገለጹት። ይህ በጣም አሳዛኝ እና አሰቃቂ ዜና ነው። በትክክልም ይህንን የህዝብ ውሳኔ የሚሰጥበትን ዘመቻ በዛሬው ዕለት በማቆም በዚህ አሳዛኝና አስቸጋሪ ወቅት እኛም ሆነ ህዝቡ ሐዘኑን ለጆ ኮክስ ቤተሰቦች የሚገልጽበት ክብር የምንሰጥበት ቀን ነው። ጆ ኮክስ ታላቅ ኮከብ ነበረች በማለት ነበር ሐዘናቸውን የገለጹት። የሌበሩ መሪ ጀርቢ ኮርቢን በበኩላቸው ሲናገሩ የሌበር ድርጅት አንድ ኮከቡን አጣ ካሉ በኋላ ለሰብአዊ መብትና ለፍትህ ታጋይ የሆነችውን በማጣታችን የተሰማን ሐዘን ጥልቅ ነው ሲሉ ተናግረዋል። ድል ነሳው ጌታነክ ጌታነት ለዶችቬለ ሬዲዮ ለንደን